ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ስለ ኤርትራ ሰብአዊ መብት ጉዳይ ጥናት እንዲያቀርብ የሰየመው ኮሚሽን ያወጣውን ሪፖርት በመቃወም በጄኔቭ ሰልፍ ተካሂዷል። እጂ እቲ ህዝቢ ልክዕ ኣብ ፊት ናይቲ ኮሚሽን ውድብ ሕብራት ሃገራት ኣውሎ ሰልፈኞቹ የወጡት በተባበሩት መንግስታት ድርጅት የሰብኣዊ መብቶች ኮሚሽን ጽሕፈት ቤት ፊት ነው። አንካሳ የሆነ ፍርድ ነው የሰጣችሁት በማለት ውሳኔውን እየተቃወሙ ነው። በእስራኤል ደግሞ ደጋፊዎች ትዕይንተ ህዝብ አካሂደዋል። ወለኪ እቲ ንሕና ሎሚ ሰለማዊ ሰልፊ ዕለት ዕስራን ሓደን ዛሬ እኛ ሰላማዊ ሰልፍ ለማድረግ የተነሳንበት ምክንያት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ሪፖርት ድጋፋችንን ለመስጠት ነው። ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ራጮችን የሚያሰለጥኑት ጃማ አደን አበረታች የመድኃኒት ለሯጭ በመስጠት ተጠርጥረው በቁጥጥር ስር ዋሉ። የስፓኝ ፖሊሶችም ማምሻውን አነጋግረን ዝርዝሩን ይዘናል በአብይ ርዕስ ይቀርባል ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታቸዋል ይህ በየዕለቱ ከምሽቱ 3ት ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የአንድ ሰዓት ፕሮግራም ነው የዛሬ ማክሰኞ ሰኔ 14 ቀን 2008 ዓ ም አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። ኤርትራ ውስጥ ከ15 ዓመታት በፊት ከህግ ውጭ ተይዘው እስር ላይ ያሉ የፖለቲካ ሰዎችና ጋዜጠኞች ሁሉ በአፋጣኝና ያለ ቅድመ ሁኔታ እንዲለቀቁ አምነስቲ ኢንተርናሽናል አሳሰበ። የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ይህንን ጥሪ ያሰማው ሁሉም እስረኞች በሕይወት መኖራቸውን የኤርትራ የውጭ ጉዳይ ሚኒስቴር ማረጋገጡ መልካም ዜና መሆኑን ባሳወቀበት መግለጫው ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ከራዲዮ ፍራንስ ኢንተርናሽናል አርኤፍአይ ማለት ነው ጋር ባደረጉትና ትናንትና ሰኞ በተላለፈ ቃለ ምልልስ እስረኞቹን የፖለቲካ እስረኞች እያሉ መጥራታቸውንና ሁሉም በሕይወት ያሉ መሆናቸውን ተናግረው መንግስት ሲወስን ለፍርድ እንደሚቀርቡ ማመልከታቸውን አምነስቲ ጠቅሷል። በመስከረም 1993 ዓ ም ተይዘው ከታሰሩት መካከል 11 ፖለቲከኞችና አስር ጋዜጠኞች እንደሚገኙ አምነስቲ ጠቁሞ የኤርትራ ባለሥልጣናት እስረኞቹ ስላሉበት ቦታም ሆነ ስለ ጤናቸው ሁኔታ እስከ አሁን ለቤተሰቦቻቸው ከመግለጥ አሻፈረኝ ብለው መቆየታቸውን ገልጧል። አምነስቲ ኢንተርናሽናል የሕሊና እስረኞች እንደሆኑ የሚያምነው ሀያ አንዱ ሰዎች እንዲለቀቁ ከተያዙበት ጊዜ አንስቶ ላለፉት 15 ዓመታት ሲሟገት መቆየቱን ያስታወሱት የቡድኑ የምስራቅ አፍሪቃ የቀንዱና የታላላቅ ሐይቆች አካባቢ ዳይሬክተር ሳራ ጃክሰን እስረኞቹ ከማንም ጋር እንዳይገናኙ ተደርገው እንዲህ ለተራዘመ ጊዜ ያለ ክስና ያለ ፍርድ መቆየታቸው የፍትህ መጥፋትን ያሳያል ብለዋል። ቀድሞም ቢሆን መታሰር እንዳልነበረባቸው ሁሉ አሁንም ያለ አንዳች ቅድመ ሁኔታ መለቀቅ አለባቸው ብለዋል። ጃክሰን አክለው አስራ አንዱ የገዢው የዲሞክራሲና የፍትህ ህዝባዊ ግንባር ህግዴፍ ማዕከላዊ ምክር ቤት አባላት የተያዙት በሀገሪቱ ለውጥና ዲሞክራሲያዊ ውይይቶች እንዲካሄዱ የሚጠይቅ ግልጽ ደብዳቤ በመስከረም 1993 ዓ ም ለመንግስታቸውና ለፕሬዚዳንት ኢሳያስ አፈወርቂ ከጻፉ በኋላ ሲሆን ጋዜጠኞቹ በተከታዩ ሳምንት ውስጥ መታሰራቸውን አምነስቲ ኢንተርናሽናል በዚሁ ሪፖርቱ አስታውሷል። በማሌ የእርቀ ሰላም ስምምነቱ ከተፈረመ ከአንድ ዓመት በኋላም ፈተናዎች አሉ። የተባበሩት መንግስታት ድርጅት ተጨማሪ ወታደሮችን ለመላክና ሀገሪቱ ከአሸባሪዎች ጋር በምታካሄደው ውጊያ ለመርዳት በዚህ ሳምንት ቃል ገብቷል። ኢሻ ሰራጅ እና ጃኩ አርቲሳይድ ያጠናቀሩት ዘገባ አለ ሰሎሞን ክፍሌ። በማሊ የሰላም ስምምነቱ የተፈረመበትን አንደኛ ዓመት መታሰቢያ በማድረግ የዓለሙ ድርጅት ዋና ጸሐፊ ባንኪሙን መልእክት አስተላልፈዋል። ፕሬዚደንቱ ቡባካር ኬይታና መንግሥታቸው በማሊ ሰላም ለማስፈን ዳግም ቁርጠኝነታቸውን መግለጻቸውን ዋና ጸሐፊው በደስታ ተቀብለዋል። የስምምነቱ ተፈራራሚዎች ገና ወደፊትም ብዙ ፈተናዎች እንዳሉ በመገንዘብ ፈጥነው ስምምነቱን ሙሉ በሙሉ ተግባራዊ እንደሚያደርጉ እምነታቸው መሆኑንም ባንኪሙን አክለው አስረድተዋል። የማሊ ጠቅላይ ሚኒስትር ሞዲቦ ኬታ በበኩላቸው ባለፈው ሳምንት በኒውዮርክ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ፊት ቀርበው ሲናገሩ በተለይ ትኩረት የሰጡት የተባበሩት መንግሥታት ድርጅት አሁን ሀገሪቱ ውስጥ ባሉት 12,000 ወታደሮች ተጨማሪ 2500 ለመላክ ማቀዱን አስመልክተው ነው። የማሊን ሁከት ለማብቃት ግን መፍትሔው የወታደሮቹ ቁጥር መብዛት እንደማይሆን አስጠንቅቀዋል። ሞዲቦ ኬይታ ለአሜሪካ ድምፅ ቪኦኤ አፍሪክ ሲናገሩ መፍትሔው የቁጥር መብዛት ሳይሆን ጥራት ነው ብለዋል። ማሊ ጂሃዲስቶችን የመዋጋት አቅም የላትም ማለታቸው እንዳልሆነ ግን ጠቅላይ ሚኒስትሩ አብራርተው የቁርጠኝነትን አስፈላጊነት ገልጸዋል። አንዱ በመፍትሄነት ይረዳል ሲሉ ያቀረቡት ሐሳብም የተባበሩት መንግስታት ድርጅት ባዕዳን ወታደሮችን ከመላክ ይልቅ የራሷን የማሊ ኃይሎች ማሰልጠኑ ይበጃል የሚል ነው። ሚኑስማ በመባል የሚታወቀው በማሊ የዓለሙ ድርጅት ኃይል የተቋቋመው እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ሲሆን በ2012 የቱዋሬግን አመጽ ተከትሎ ሀገሪቱን ለማረጋጋት በታቀደ መሆኑ አይዘነጋም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀይ ባህር ላይ የሚገኙ ሁለት ደሴቶች በሳውዲ አረቢያ ቁጥጥር ስር እንዲሆኑ ማስተላለፍ ሕገ ወጥ ነው ሲል አንድ የግብፅ ፍርድ ቤት ዛሬ ማክሰኞ ይፋ አደረገ። የቲራንና የሳንፍር ደሴቶች ዝውውር ባለፈው ሚያዝያ ወር ከሳዑዲ አረቢያ ጋር በተደረገው የማሪታይም ድንበር ስምምነት መሠረት መሆኑ ይታወቃል። የግብፅ መንግሥት ስለ ሁኔታው ሲናገር ሳዑዲ አረቢያ በደሴቶቹ ላይ ህጋዊና ታሪካዊ ሉዓላዊነት ነበራት ብሏል። ይሁንና ውሳኔው ከፍተኛ ተቃውሞ ገጥሞታል። ውሳኔው የሁለቱን አገሮች ወዳጅነት የሚጎዳ መሆኑ የተገለጠ ሲሆን ለማንኛውም የውሳኔ ይግባኝ ሊባልበት ይችላል ተብሏል። ሁለት ቀናት ብቻ በቀረው ብሪታንያ በአውሮፓ ህብረት አባልነቷ ትቀጥል ወይስ ትውጣ በሚል ከሚሰጠው ህዝበ ውሳኔ አስቀድሞ አብላጫው ህዝብ ለየትኛው አማራጭ ድምፁን እንደሚሰጥ መገመት ያለመቻሉ ተዘገበ። የሀገራቸውን 28 አባል አገሮች በታቀፉበት የአውሮፓ ህብረት አባልነት መቀጠል ይደግፉ የነበሩት የፓርላማ አባል መገደልን ተከትሎ በሁለቱ ጎራዎች የተሰለፉ ድምፅ ሰጪዎች አቋማቸውን መለዋወጣቸውም ተመልክቷል። በሌላ በኩል የህዝበ ውሳኔውን አሉታዊነት ተከትሎ በተፈጠረ ስጋት ባለፈው ሳምንት በስሜት የተገፋፉ የሚል ቅጽል በተሰጠው የገንዘብ ምንዛሪ ገበያ ፓውንድ በርካሽ የቸበችቦ የነበሩ ነጋዴዎች በያዝነው ሳምንት ከህብረቱ ጋር ትቆያለች በሚል ስሜት የገበያ ዋጋ ማገገም ማሳየቱን እየተናገሩ ነው። የአሜሪካ ድምጿ ላቲካ ሆክ ያጠናቀረችውን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል። የብሪታንያ ፓርላማ አባላት ባለፈው ሳምንት በፖለቲካ ሳቢያ የተነጣጠረ መሆኑ በተነገረለት የነብሰ ገዳይ ጥቃት የተገደሉትን የሌበር ፓርቲዋን የሸንጎ አባል ጆ ካክስን በትላንትናው ዕለት አስበው ውለዋል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምሮን ለአንድነት ባሰሙት ጥሪም የካክስን ንግግር ነው የጠቀሱት። ዛሬ ጆን ለማስታወስ በምናደርገው በዚህ ሸንጎ የተናገሩት እውነት መሆኑን ማሳየት አለብን። ወደፊትም ተደጋግሞ እንደሚጠቀስ አምናለሁ። አሁን ከሚለያዩን ጉዳዮች ይልቅ ይበልጥ አንድ የሚያደርጉንና የጋራ ጉዳዮቻችን ይበልጣሉና የዚያችን አገር መጪ እጣ ይወስናል በተባለለትና እንግሊዝ በአውሮፓ ህብረት አባልነቷ ትቀጥል ወይስ ትውጣ በሚለው እንደ ፖለቲከኞቿ ሁሉ አገሪቱም በእጅጉ ተከፋፍላ ትታያለች። አገራቸው ከህብረቱ ትውጣ የሚለውን ሀሳብ ጠቅላይ ሚኒስትር ካምረን አጥብቀው ሲቃወሙ፣ የወግ አጥባቂው ፓርቲ የፓርላማ አባላት በበኩላቸው ብሪታንያ በአውሮፓ ህብረት አባልነቷ ከሉዓላዊ መብቶቿ ያይበዙትን ለብራስልስ ለመገበር ተገዳለች ሲሉ ይሟገታሉ ሚ ዩ አገሮችን ጨምቆ የተባበረች አውሮፓን ለመፍጠር በተወጠነ እንዲህ ባለ የሙከራ ሥራ የተጠመደ ሌላ ማንም በዓለማችን ያለመኖሩን ልንገራችሁ። ፍጹም ጸረ ዲሞክራሲያዊ ነው። የአገሪቱ ሸክም ይሆናሉ ሲሉ አብዛኛው እንግሊዛውያን የአውሮፓ ህብረትን የስደተኞች ኮታ ድልድል እንደሚቃወሙ ይታወቃል። ብሪታንያ ህብረቱን ለቃ ስትወጣ ይፈጠራል የሚባለው የምጣኔ ሀብት ቀውስ ወይም ጉዳት ግን በእጅጉ ከዚህም የጠና ይሆናል የሚል ስጋት ነው ብዙዎች ዘንድ ያሳደረው። የቀድሞው የኮንጎ ምክትል ፕሬዚዳንት ዣን ፒየር ቤምባ በጎረቤት አገር ማዕከላዊ አፍሪካ ሪፐብሊክ ውስጥ የግድያና የግዳጅ ወሲብ ዘመቻ መሪ ሆኖ በመገኘታቸው ዓለም አቀፉ የወንጀለኞች ፍርድ ቤት የ18 ዓመት እስራት ፈረደባቸው። የአይሲሲው ዳኛ ብራዚላዊው ሲልቫ ሲየን ባስተላለፉት የቅጣት ውሳኔ ቤምባ እንደ አውሮፓ ቆጣጠር በ2002 እና በ2003 ዓ.ም ያሰማሯቸውን የግል ወታደሮች ከግድያ፣ ሴቶችን አስገድዶ ከመድፈርና ይልቁንም ከጭካኔ ተግባር እንዲቆጠቡ ሊከላከሉና ስርዓት ሊያስይዟቸው ይገባ ነበር ብሎ አመልክተዋል። እንደ አውሮፓ ቆጣጠር ባለፈው መጋቢት ወር በዓለም አቀፍ የወንጀለኞች ፍርድ ቤት የተከሰሱት ቤምባ በጦር ወንጀለኛነትና በሰብአዊ ፍጡር ላይ ወንጀል በመፈጸም የተፈረደባቸው የመጀመሪያው ሰው መሆናቸው ነው። በተባባሪ ወንጀለኛነት በመከሰስ ረገድም ቤምባ የመጀመሪያው ሰው ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ዜናዎቹን ነበር ያደመጥነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ እናልፋለን። የተባበሩት መንግስታት ድርጅት ስለ ኤርትራ ጉዳይ ጥናት እንዲያቀርብ የተመሠረተው ኮሚሽን የኤርትራ መንግሥት ለ25 ዓመታት ያህል ሰፊ ይዘት ያለው የሰብአዊ መብት ረገጣ ሲያከናውን ቆይቷል ይህም በሰብእና ላይ የተፈጸሙ ወንጀሎች ደረጃ ተደርጎ ይታያል ሲል ከ14 ቀናት በፊት ባወጣው ዘገባ መግለጡ ይታወሳል። ዛሬ ደግሞ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል አባላት የሰብአዊ መብት መርማሪ ኮሚሽን ባቀረበው ዘገባ ላይ ሀሳባቸውን እየሰጡ ነው። ይህን ውሳኔ የሚቃወሙ ኤርትራውያን ታዲያ በጄኔቫ የተቃውሞ ሰልፍ ሲያካሄዱ ውለዋል። በእስራኤል ደግሞ ደጋፊዎች አደባባይ ወጥተው ተሰልፈዋል። አዛነች ፍሳዬ ዝርዝሩን ይዛለች። በተባበሩት መንግስታት ድርጅት ተሰይመው ስለ ኤርትራ ጉዳይ ጥናት ያቀረቡት ኮሚሽነሮች ኤርትራ በፍጹማዊ አገዛዝ የምትገዛ ሀገር ናት፣ ከመንግስታዊ ተጽዕኖ ነጻ የሆነ የፍርድ ስርዓት፣ ብሔራዊ ሸንጎ ወይም ዴሞክራሲያዊ ተቋማት የሏትም ይላሉ። በህዝቡ ላይ የፍርሃት ድባብ በማስፈን የፖለቲካ ተቃውሞን ለማስወገድ ሲባል የባርነት ወንጀልን፣ እስራትን፣ እንደወጡ መቅረትን የመሳሰሉት ሁኔታዎች ይፈጸማሉ ሲሉም ኮሚሽነሮቹ ጠቁመዋል። መርማሪዎቹ አያይዘውም ጎብኚዎች በኤርትራ ላይ ላዩን በሚያዩት አስመሳይ ሰላም መታለል የለባቸውም ብለዋል። የመርማሪው ኮሚሽን ሊቀመንበር ማይክ ስሚት ለአሜሪካ ድምፅ ሬዲዮ ሲናገሩ አስመራን የሚጎበኙ ሰዎችም ሆኑ እዛ የሚኖሩ የውጭ ሀገራት ተወላጆች ለየት ያለ ገጽታን ነው የሚያዩት ብለዋል ማራ እኛ የገለጽናቸው አይነት የሰብዓዊ መብቶች ረገጣዎች በአጠቃላይ በአስመራ መንገዶች ላይ የሚፈጸሙ አይደሉም። በሀገሪቱ ውስጥ ባሉት እስር ቤቶች የሚፈጸሙ ናቸው። በወታደራዊ ሰፈሮች ውስጥ ነው የሚካሄዱት። በማሰልጠኛ ሰፈሮች ውስጥ ይከናወናሉ። የውጭ ሀገሮች ተወላጆች እነዚህ ቦታዎች ላይ አይደርሱም። በብዙ ሺህ የሚቆጠሩ የተባሉ ኤርትራውያን ታዲያ የተባበሩት መንግስታት ድርጅት መርማሪ ኮሚሽን ያቀረበውን ዘገባ በመቃወም በጀኔቫ ስዊዘርላንድ ተሰልፈው ውለዋል። አንድ ሰልፈኛ ስለ ሰልፉ ያብራራል። እጂ እቲ ህዝቢ ልክዕ አብ ፊት ናይቲ ኮሚሽን ውድብ ሕብራት ሃገራት ኣውሎ ሰልፈኞቹ የወጡት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት ፊት ነው። አንካሳ የሆነ ፍርድ ነው የሰጣችሁት በማለት ውሳኔውን እየተቃወሙ ነው። ቁጥራቸው ያለማጋነን ከ12000 በላይ ይሆናል። ሰልፈኞቹ ሰልፍ በማካሄድ ስለሚጠብቁት ነገር ሲናገሩም በእኛ ላይ ሁሌም ዐመፅ ስለሚፈጸም ዐመፁ ያብቃ እያልን ነው። በውጭ ሀገራት ያሉት ኤርትራውያን ሁሌም ከመንግሥታቸው ጋር መሆናቸውን በተግባር እያሳየን ነው ብለዋል። ከተቃውሞ ሰልፈኞቹ አንዱ ደግሞ የሚከተለውን ብለዋል። ወላው ጀግናው የሆኑት የኢትዮጵያና የኤርትራ ለመሆኑ ይሄ ጠጅ ለምን ተፈለገ? ለምንስ ኤርትራ ላይ አነጣጠረ? ምክንያቱ ኤርትራ ላይ ያለው አሰራርና አመለካከት እንደ ትልቅ ዛፍ ቀጥ ያለ በራሱ ሥር ላይ የቆመ የማንም መስተር ያልሆነ እነሱ መሲናያ ይህ ነጻ የሆነ አፍሪካ ሀገር ለአፍሪካ ቀንድ በምሳሌ እንዳይሆን እየተጠናከረ ነው የሄደ ጊዜ ዋሽንግተን ላይ ያሉ ጠጁን የጠጡ ተካራቦች ችስ አስከሮች ገዝተው ለኛ ለማስፈራራት ይሞክራሉ። በእስራኤል ደግሞ የተባበሩት መንግሥታት ድርጅት መርማሪ ኮሚሽን ያቀረበውን ዘገባ የሚደግፉ ኤርትራውያን ሰልፍ ሲያካሂዱ እንደዋሉ ገልጸውልናል። አፍሪካ ውስጥ ብዙ አምባገነኖች እንዳሉ እናውቃለን። ይሁንና ስለ ፕሬዚደንት ኢሳይያስ አምባገነንነት ለመግለጽ ቃላት ያጥሩኛል። ፍጹም አምባገነን ናቸው። ነፍሰ ገዳይ ናቸው። ኣድሓኖም ትኽለ ሚካኤል የተባለ ሰልፈኛ ስለ ሰልፉ ዓላማ አስረድቷል። ንሕና ሎሚ ሰላማዊ ሰልፊ ዕለት 2ስራ ሓደን ዝገበርናሉ ምክንያት ነቲ ናይ ዛሬ እኛ ሰላማዊ ሰልፍ ለማድረግ የተነሳንበት ምክንያት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ሪፖርት ድጋፋችንን ለመስጠት ነው። እኛ መራራ አብዮት ያሳለፍን ህዝብ ነን አሁን ግን በሀገራችን ውስጥ አንድነት ለማግኘት አልቻልንም። አድሓኖም አያይዘውም እኛ ይህን ሰልፍ ስናደርግ የማንንም ስም ለማጥፋት ሳይሆን ከተጨባጭ ሁኔታ በመነሳት ነው ሲል አብራርቷል። ወደ መጽሔት እናልፋለን አድማጮች። የሁለት ጊዜ የዓለም የ1500 ሜትር የአዳራሽ ውስጥ ሩጫ ሻምፒዮን ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ሯጮችን የሚያሰለጥኑት ጃማ አደን አበረታች መድኃኒት ለአትሌቶች በመስጠት ተጠርጥረው በቁጥጥር ስር ዋሉ። የስፔን የፖሊስ ኃይል ስማቸውን ያልጠቀሷቸው ሌሎች ሁለት ሰዎችም በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሆነ ተገልጿል። ዝርዝሩን ሄኖክ ሰማግዜር ይዟል። የስፔን ፖሊስ በቁጥጥር ስር ያዋላቸውን ሰዎች ስም ዝርዝር ይፋ አላደረገም። ሆኖም በስፔኗ ሳባዴል ከተማ በቁጥጥር ስር አውለው ከወሰዷቸው ግለሰቦች መካከል አንዱ ጀማ አደን ናቸው። አሰልጣኝ አደንን በፖሊስ መኪና ሲወስዷቸው የዓለም የመገናኛ ብዙሃን ቪዲዮውን አሰራጭተዋል። በ1980ዎቹና 90ዎቹ የመካከለኛ ርቀት ሯጭ የነበሩት ጀማ አደን በትውልድ ሶማሊያዊ ሲሆኑ የብሪታንያ ዜግነትም አላቸው። በዩናይትድ ስቴትስ በተለያዩ ኮሌጆች የተማሩና በአሰልጣኝነትም ጭምር ያገለግሉት ጀማ አደን የኢትዮጵያዊቷ የ1500 ሜትር የዓለም ሻምፒዮና ገንዘቤ ዲባባ አሰልጣኝ ናቸው። አደን በኢትዮጵያ የኢብራሂም ጀላንና ዳዊት ወልዴ አሰልጣኝ ሲሆኑ ዜግነታቸውን ለውጠው ለተባበረው አረብ ኤሚሬት የሚሮጡት ቤተልሔም ደሳለኝና መዲና መሐመድ እንዲሁም የባህሬኗ ሚሚ በለጥ አሰልጣኝ ናቸው። የጅቡቲው ሱሌይማን አያልነህም የሚሰለጥነው በጀማ አደን ነው። በተጨማሪም ጀማ የካታር ቡድን አሰልጣኝና አማካሪ ሆነው ሰርተዋል፣ ይሰራሉ። የስፔን የፖሊስ ኃይል ቃል አቀባይ ቴራን ለአሜሪካ ድምፅ ሬዲዮ እንዲህ ብለዋል። ትናንት ሁለት ሰዎችን አስረናል። ዛሬ ደግሞ ሌላ አንድ ሰው በቁጥጥር ስር አውለናል። የስፔን ፖሊስ ከታሳሪዎቹ አንዱ አሰልጣኝ መሆናቸውን ከማስታወቁ ውጪ ስማቸውን ይፋ ከማድረግ ተቆጥቧል። በአደን ክፍል ውስጥ የተከለከለ አበረታች መድኃኒት ተገኝቷል ሲሉ የመገናኛ ብዙኃንም ዘግበዋል። በዚህ ጉዳይ ላይ የስፔን ፖሊስ የሰጠው ማረጋገጫ የለም። በሳባዴል ከተማ በሚገኝ ሆቴል ውስጥ በርካታ አትሌቶች የሩጫ ልምምድ ለማድረግ ከዓለም ዙሪያ ተሰባስበው ነበር። የዓለም የጸረ አበረታች መድኃኒት ድርጅትና የዓለም አቀፉ አትሌቲክስ ፌዴሬሽን አይደብሌፍ ሐኪሞች በሆቴል ውስጥ የነ በሩትን አትሌቶች የደምናሙና መውሰዳቸውን ከስፔን ፖሊስ ተረድተናል። የደምናሙናው በዓለም አቀፉ አትሌቲክስ ፌዴሬሽን አይኤኤኤፍ የተወሰደ ነው። የአይኤኤኤፍ ሐኪሞች የ27 ወይም 28 አትሌቶችን የደምናሙና ወስደዋል። የምርመራው ውጤት እስካሁን አልታወቀም። ሆኖም የዓለም አቀፍ አትሌቲክስ ፌዴሬሽን አይ ደብል ኤፍ የጀማደንን መታሰር አስመልክቶ ባወጣው መግለጫ እንዲህ ብሏል። የርቀት ሩጫ አሰልጣኝ ጀማ አደን ስራት ከ2005 ዓ ም ጀምሮ የተካሄደ ምርመራ ውጤት ነው። ከፖሊስ ዓለም አቀፍ ኅብረት ወይም ከኢንተርፖልና የስፔን ባለሥልጣናትና የስፔን ብሔራዊ ጸረ አበረታች መድኃኒት ቢሮ ጋር በመተባበር ለአመታት ያደረግነው ክትትል ነው። አይደብሌፍ በመግለጫው አክሎም ንጹሕ አትሌቶችን ለመከላከል በሙሉ አቅሙ እንደሚሠራና እርምጃ እንደሚወስድ በተለይ ጎበዝ አትሌቶች የተከለከሉ መድኃኒቶችን እንዲጠቀሙ የሚያማልሉ አሰልጣኞችን ግለሰቦችን ለማስቆም በትብብር እንደሚሰራ ገልጿል። የጀማአደን ስርዓት በአትሌቶቹ ላይ ክስ ወይም ውንጀል አይደለም። የደም ምርመራውና ከጀማአደን የሚገኘው የፖሊስ ምርመራ ውጤት ግን ወደፊት የሚያሳውቀው ይሆናል። የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ በትግራይ ክልል በኤሌክትሪክ ምክንያት በሰዎች ላይ በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጥ ቤተሰቦቻቸው ላጡት ወገኖች ካሳ እንደሚከፍል ዛሬ አስታውቋል። ተቋሙ ተመሳሳይ አደጋዎች እንዳይከሰቱ የመከላከል ስራ በመስራት ላይ እንደሚገኝም ገልጧል። ግርማይ ገብሩ በአደጋው ምክንያት ቤተሰቦቻቸውን ያጡ ነዋሪዎችና የሚመለከተውን የመንግስት አካል አነጋግሮ የሚከተለውን ዘግቧል። በትግራይ ክልል ክልተው ላዕሉ ወረዳ ጣቢያ ልምዓት ቁሸት አዋልዖ ቀደም ሲል የኤሌክትሪክ ቋሚ በመውደቁ ምክንያት በተፈጠረው አደጋ አራት ሰዎች ለህልፈት ተዳርጓል በቅርቡ ደግሞ በወቅሮ ክልታው ላዕሎ የኤሌክትሪክ ገመድ ተበጥሶ በአንድ ከኮንቴነር የተሰራ ሱቅ ላይ በመውደቁ ምክንያት ከዝናብ ተጠልለው የነበሩ ስምንት ሰዎች ህይወታቸውን አጥተዋል በሁለቱም አካባቢዎች በተከሰቱ አደጋዎች ምክንያት ሌሎች በርካታ ሰዎች የአካል ጉዳት ደርሶባቸዋል በውቅሮ ከተማ ባለቤቱን ያጣው አቶ ከበደ በላይ በአደጋው ምክንያት የተጎዳውን የስምንት ወር ህፃን ልጁን ለማሳከም መቀለ ከተማ ውስጥ በሚገኘው አይደር ሆስፒታል መጥቶ አግኝቸው ስለ ሁኔታው ጠየቅኩት። እዚ ኩነታት ውቅሮ እዩ ያጋጠመው የሞቱት ስምንት ሰዎች ናቸው። እኔ ባለቤቴን ነው ያጣሁት። እዚሁ ሕክምና ውስጥ ያለውም ልጄ ነው፣ ከእናቱ ጀርባ ላይ ከሞት የተረፈ ህጻን ነው። ከዝናብ ለመጠለል ወደ ኮንቴይነሩ ተጠግተው ነበር። የኤሌክትሪኩ ገመድ ተበጥሶ ከወደቀ በኋላ ተጠግተው የነበሩ ሰዎች ናቸው የተጎዱት። ባለቤቴም የመዝጊያውን እጀታ ይዛ ከሱቁ ለመውጣት ስትሞክር ነበር ህይወቷን ያጣችው። በኢትዮጵያ የኤሌክትሪክ አገልግሎት የህዝብ ግንኙነት የበላይ ኃላፊ አቶ ገብረ እግዚአብሔር ታፈረ አደጋውን የፈጠሩት ሶስት መንስኤዎችን ይጠቅሳሉ። አንዱ የመካከለኛ ማሰራጫ መስመሩ ያረጀና ለረዥም አመታት አገልግሎት የሰጠ ስለሆነ ለዚህም ተገቢ የሆነ ጥገና ና የመልሶ ግንባታ ስራዎች በየጊዜ ባልመገናው ናቸው። መስመር ተበጥሶ በመውደቅ የተፈጠረ ነው። ሌላ ለችግሮቹ ወይም ደግሞ አደጋ እንዲደርስ በተለይ በሰው ላይ አደጋ እንዲደርስ ምክንያት የሆነው በመስመሮቹ ስር የሚገነቡ ሱቆች፣ ኮንቴነሮች የመሳሰሉ ነገሮችን በመገንባታቸው ና በመኖራቸው ነው። አንዱ ምክንያት በሶስተኛ ደረጃ የመካከለኛ መስመሩ ተበጥሶ በሚወርቁበት ወቅት ሲበጠስ፣ መከፋፈያ ጣቢያው ቶሎ መመለስ ነበረበት እና ባለመመለሱ ምክንያትም ያው አደጋ የከፋ እንዲሆን አድርጎታል። የኢትዮጵያ ኤሌክትሪክ አገልግሎት በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ተቋሙ ለተጎጂ የቤተሰብ አባላት ካሳ እንደሚከፍል አስታውቋል። በደረሰው አደጋ ተቋሙ ጥልቅ የሆነ ሐዘን ተሰምቶታል። በዚህም ለሟች ቤተሰቦችና ወገኖቻቸው እግዚአብሔር መጽናናት እንዲሰጣቸው ምኞታችን ነው የምንገልጸው። እግዚአብሔር ያጽናናቸው። ሌላ ምናልባት ከዚህ ጋር ተያይዞ የካሳ ጉዳይ በተቋሙ አሰራር መሰረት በንብረትም ሆነ በሰው ህይወት ያው ካሳ የምንከፍልበት ሁኔታ አለ። ስለዚህ በዛ በተቋሙ አሰራር መሰረት የሚስተናገዱ መሆኑንም ለመግለጽ ፈልጋለን አመሰግናለን የኢትዮጵያ ኤሌክትሪክ አገልግሎት አደጋን ብቻ መከላከል ሳይሆን ህብረተሰቡን በጥራት ለማገልገል የረዥም ጊዜ እቅድ ይዞ እየሰራ እንደሚገኝ የጠቀሱት አቶ ገብረእግዚአብሔር ተመሳሳይ አደጋዎች እንዳይከሰቱ የቅድመ መከላከል ስራ እየተሰራ እንዳለ ይናገራሉ በምንሰጠው አጠቃላይ አገልግሎት ጥራት ያለው አስተማማኝና ደንበኛን የሚያረካ ለማድረግ በተቋም ከፍተኛ በጀት ተቸው ሰፋፊ ስራዎች የተሰሩበት ያለው ሁኔታ ነው ያለው። አሁን ያለው ደረጃው ያልጠበቀ ከአቅም በላይ ጭን ያለና ያረጁ መስመሮችን በአዲስ መልክ አቅማቸው በማሳደግና የመስፋፋት ስራ ይሰራል። አዲስ አበባም ሌሎች ዋና ዋና ከተሞችን ጀምሮ ወደ ተግባር ነው የተገባበት ሁኔታ አለ። በሌሎችም እንዲሁ የሚቀጥል ነው የሚሆነው። ይሄ ቀጣይነት ወይም ደግሞ ረዥም ጊዜ ብለን ልንወስደው የምንችለው እቅድ ነው። አሁን ወደ ተግባር የተገባበት ሁኔታ አለ። ከዚህ ከአጭር ጊዜ እንደነዚህ አይነት አደጋዎች ደግሞ እንዳይፈጠሩ ምንድን ነው የተደረገ ያለው የሚለውን መስመሮቻችን በአጠቃላይ የቅድመ ፍተሻ ስራዎችን መስራትና የቅድመ ጥገና ስራዎችን የማከናወን ስራ ነው በዋናነት በተቋሙ ሊሰራ የሚገባ አደጋ ከመደርሱ በፊት የረገቡ ሾዎች ካሉ የዘመኑ ፖሎች ካሉ በደንብ ጠብቆ ያልታሰሩ መገጣጠም የመገናኛ ቦታዎቹ ካሉ አቅማቸው የማሳደግ የመፈተሽ እና የመጠገን ስራዎች ይኖራሉ። ይሄ በአጭር ጊዜ የሚከናወን የቅድመ መከላከል ስራዎች ነው የሚሆኑት። በሌላ መልኩ ተጠግቶ ያደጉ ዛፎች ካሉ ዛፎቹን የመቁረጥና ከመስተዳደር አካላት በተለይ ከመዘጋጃ ቤት እና ሌሎች የሚመለከታቸው አካላት ጋር በመሆን የወሰን ማስከበር ስራ በተለይ የማሰራጫ መስመር የምንለው መካከለኛ አቅም ያለ ማሰራጫ መስመር በግራም በቀኝም ሁለት ነጥብ አምስት ሁለት ነጥብ አምስት በአጠቃላይ አምስት ሜትር የሚሆን ነፃ መሆን ሲኖርበት፣ እነሱን የማስነሳት ወይም ደግሞ በፕላን ደረጃ የእኛ የሚያልፍበት መስመር መነሳት ካለበት የማዘዋወሪያ ስራ አዘጋጃ ቤቱ ከዚያ አንስታችሁ ሊያርጉልኝ ካለ በማስተር ፕላን መሰረት መሄድ ስላለብን ለነዚ አይነት ነገሮችን የሚሰሩ ነው የሚሆኑት። አደጋ በደረሰበት የውቅሮ ክልታው ላዕሉ አካባቢ በኤሌክትሪክ መስመሮችና መቆጣጠሪያዎች ለሚታዩ ተደጋጋሚ ብልሽቶች የአካባቢ ማህበረሰብ ጥቆማዎችን ሲሰጥ መቆየቱ አስተያየት የሰጡት ነዋሪዎች ተናግረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመጨረሻው የመጽሔት ርዕስ ላይ ደርሰናል አድማጮች። ወደ ኬንያ ይወስደናል። የዳዳብ ስደተኞች ካምፕ መዘጋት ሕይወታቸውን አደጋ ላይ እንደሚጥለው የኢትዮጵያ፣ የሱዳን፣ የኤርትራ እና የብሩንዲ እንዲሁም የሌሎች አገሮች ስደተኞች ገለጹ። አንዲት ለሰባት ዓመታት በዳዳብ የኖረች ኢትዮጵያዊት ወጣት ለሶማሊያ ስደተኞች ወደ ትውልድ አገራቸው የሚመለሱበት መንገድ ሲመቻች ወደ ሀገሮቻችን ተመልሰን መኖር ልማንችል ሌሎች አገሮች ስደተኞች ምንም መፍትሄ እየተፈለገልን አይደለም ትላለች። ኬንያ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ቢሮ ቅርንጫፍ ቃል አቀባይ ዱክ ሟንቻ ስለ ጉዳዩ ተጠይቀው ድርጅታቸው መፍትሄ ለመስጠት ከሚመለከታቸው አካላት ጋር በመስራት ላይ መሆኑን ገልጸዋል። በሌላ በኩል የኬንያ መንግስት የስደተኞችን ጉዳይ የሚከታተል አዲስ መዋቅር እንዳደራጀም እየተነገረ ነው። ገልሞ ዳዊት ከናይሮቢ ዝርዝሩን አድርሶናል። ዩኤንኤችሲአር እንደተቀበለውና ሶማሌዎችን ወደ ሀገራቸው በሚያስፈልጋቸውን ሁኔታ ሞታ ሰላቸው ወደ ሀገራቸው እንዲመለሱ እንደሚሆኑ ነው። ስለ ማይኖሪቲ ምንም የተባለ ነገር የለም። ሁሉም ያሳሰበው ደግሞ ይሄ ነው። ሌላው ከሶማሌ ውጭ ያለውን ምንድን ነው የምናደርገውም በጣም ጭንቀት ላይ ነው። የኢትዮጵያ ስደተኞችን ብቻ ሳይሆኑ፣ ሌሎችም እነዚህ ማይኖሪቲ የሚባሉት በተለይ ሱዳን ኮንጎሊ ኢትዮጵያውያን ሶማሌ ኢትዮጵያ ምናም ማስናዝ ብቻ ብዙ ሰው ነው በጣም ጭንቀት ውስጥ ነው ያለው። ሁሉም ምንድን ነው የኛ ጣፍንታ እንዴት ነው የምንሆነው? ምን ሊያደርጉን ነው የሚል ነገር በጣም አሳስቦናል የሚለው ነገር እና ተጠይቀውም ምንም የሰጡት ምላሽ የለም። የሰማችኋት አንዲት ደዳብ ካምፕ በስደተኝነት የምትኖር ስሟ እንዳይገለጽ የጠየቀች ኢትዮጵያዊት የሰጠችውን አስተያየት ነው። ለሰባት ዓመታት በደዳብ መኖሯን የተናገረችው ወጣት በግንቦት ወር መጀመሪያ የተነገረው የካምፑ መዘጋት ውሳኔ ቁጥራቸው አናሳ የሆኑ የኢትዮጵያ፣ የኤርትራ፣ የቡሩንዲ ስደተኞች እድል በይፋ ስላልተነገረ በጭንቀት ላይ መሆናቸውን አበክራ ትናገራለች። የተባበሩት መንግስታት የስደተኞች ጉዳይ ቢሮ ኮሚሽነር ፊሊፖ ግራንዲ ከሳምንት በፊት ደዳብ የስደተኞች ካምፕን ጎብኝተው ቢሆኑም መሄጃ ስለሌለን ስደተኞች የተናገሩት ግልጽ የሆነ ውሳኔ አለመናገራቸው እያሳሰበን ነው ብላለች። ጄምስ አወክ በደዳብ የስደተኞች ካምፕ የደቡብ ሱዳን ስደተኞች ማህበረሰብ መሪ ናቸው። አሁን ችግር ሊያገኘን ይችላል ያለንን ጥያቄ ለተባበሩት መንግስታት የስደተኞች ጉዳይ ኃላፊ ባለፈው አቅርበን ነበር። ስደተኞችን ወደ ሀገራቸው መመለሱ ውሳኔ ለሁሉም ስደተኛ ነው አሉን። እናንተ ቁጥራችሁ አነስተኛ የሆናችሁ የሌላ አገር ስደተኞች ግን ሁሉን ነገር ከለየም በኋላ ውሳኔያችንን እናሳውቃችኋለን ብቻ ነው ያሉን። እስካሁን ያለንን ጥያቄያችንን የመለሰልን ሰው ወይም ወደ ሀገራችን እንደሚመልሱን አሊያም ወደ ካኩማ እንደሚያዛውሩን ምንም የታወቀ ነገር የለም። ትላንት ለአስራ አምስተኛ ጊዜ በዓለም አቀፍ ደረጃ ታስበው የዋለው የዓለም አቀፍ የስደተኞች ቀንን በማስመልከት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኬንያ ቅርንጫፍ በናይሮቢ ከስደተኞች ማህበረሰብ ጋር ያከበረ ሲሆን በኬንያ የድርጅቱ ቃል አቀባይ ዱክ ሟንቻን የደዳብ ስደተኞች የሚያነሱትን ጥያቄ ያቅርበንላቸው ተከታዩን መልስ ሰጥተዋል። ስደተኞቹን ወደ የሀገራቸው የመመለሱ ስራ በስደተኞች ፈቃድ ላይ የተመሰረተ መሆን አለበት። ወደ ሀገር ቤት ለመመለስ ስደተኞቹ ራሳቸው መወሰን አለባቸው። ያ ደግሞ የሚሆነው የሚመለሱበት ቦታ ሰላማዊ ሲሆን ብቻ ነው። በዳዳብ መዘጋት ስጋት የገባቸው ስደተኞች አሉ። አነስተኛ ቁጥር ያላቸው ማህበረሰቦች ናቸው። እነሱም የኬንያ መንግስት የስደተኞች ጉዳይ ቢሮ ከኬንያ መንግስት ጋር በመነጋገር ላይ ነው። ታስታውስ እንደሆነ ባለፈው ሳምንት የድርጅታችን ኮሚሽነር ኬንያን ጎብኝተው ነበር። በዚያን ጊዜ የኬንያ ፕሬዝዳንት ጋር በሶስትዮሹ ስምምነት መሰረት እንስራ ሲል ሀሳብ ቀርቦላቸው ነበር ለፕሬዝዳንቱ። ይህ ስምምነት ደግሞ ፈቃደኛ የሆኑ የሶማሊያ ስደተኞችን ወደ ሀገራቸው የሚመልሱበትን መንገድ ብቻ ነው የሚያመቻቸው። ስለዚህ ሌሎች ማህበረሰብ ምንም መፍራት የለባቸውም። ምናልባት በአንድ ሳምንት ጊዜ ውስጥ ስለወደፊቱ ሁኔታቸው የምናሳውቃቸው ነገር ይኖራል። የሶማሊያ ስደተኞችን ወደ አገር የመመለሱ ስምምነት በመጪው ታኅሳስ ወር የምጠናቀቅ ሲሆን የዓለም አቀፉ የስደተኞች ጉዳይ ቢሮ አሁንም ከኬንያ መንግስት ጋር እየተወያየ መሆኑን ቃል አቀባዩ ለአሜሪካ ድምፅ ተናግረዋል። የኬንያ ሀገር ግዛት ሚኒስትርም ትላንት ባወጣው መግለጫ ታግዶ የነበረውን የኬንያ የስደተኞች ጉዳይ ቢሮን ስራ የሚረከብ አዲስ ሰክሬቴሪያት መሰየሙን ይፋ አድርጓል። የኬንያ ሀገር ግዛት ሚኒስትር ካቢኔ ጆሴፊን ካይሴሪ በመግለጫቸው በስደተኞች አያያዝ ኬንያ አዲስ አዋጅ እያዘጋጀች መሆኗን ጨምረው አሳውቋል። እንደ ሚኒስትሩ መግለጫ በኬንያ ከ600 ሺ በላይ ስደተኞች የሚገኙ ሲሆኑ ከነዚህ ከ300 ሺ በላይ የሚሆኑት በደዳብ ስደተኞች ካምፕ የሚኖሩ ናቸው። የዓለም አቀፉ የስደተኞች ጉዳይ ቢሮ አሀዝ እንደሚያሳየው እንዲዘጋ በተወሰነው ደዳቢ ስደተኞች ካምፕ ከ17,000 በላይ ኢትዮጵያውያን ተጠልለው ይገኛሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነኝ። እስከ ምሽቱ አራት ሰዓት ከእናንተ ጋር አብረን እንቆያለን። አሁን የአድማጮች አስተያየት ይቀርባል። ሰላም ጤና ይስጥልኝ። የአሜሪካ ድምፅ የአማርኛው ዝግጅት ክፍል በትናንትና ዝግጅታችሁ ኢትዮጵያ የሚገኘው ዘጋቢያችሁ እስክንድር ፍሬው አቶ ክሱት ገብረ እግዚአብሔር የተባሉ የስደተኞች ጉዳይ ባለስልጣን ቃለ ምልልስ ሲያደርግ እጅግ ተመስጬ፣ ተደምሜ፣ ተገርሜ አዳመጥኩ። እናም የሱዳን የሶማሊያ እና የኤርትራ ስደተኞችን ኢትዮጵያ እንደምታስተናግድ በዝርዝር ገለጡ። ማስተናገድስ ባህላችን ነበር፣ የዛሬውን አያድግና። ነገር ግን እውነቱ በሰብአዊነት ላይ የተመሰረተ ያለመሆኑ የአደባባይ ምስጢር ነው። እንግዲያው ኢትዮጵያውያን ህልውናቸውን አጥተው በዓለም ሲበተኑ ውቅያኖስ ውስጥ ሰጥመው ሲቀሩ በመላው ዓለም በየእስር ቤቱ ሲወረወሩ ዋቢ ይሆን ዘንድ በቅርቡ ታንዛኒያና ኬንያ ኢትዮጵያውያን ስደተኞችን እንደ እቃ መሬቴ ላይ ለምን ሲነታረኩባቸው የማይታደግ የስደተኞች ጉዳይ የራሷ ሲያርባት የሰው ታማስ ስላለች እንዲሉ። ምን ነው የራሳችሁን ዜጎች ከሰብአዊ ፍጡር ሳትቆጥሩ ለሌሎች ዜጎች አዛኝ ሆናችሁ አመሰግናለሁ። መራ ተክለ ሃይማኖት ለምንድን ናችሁ? የተፈሪ የወሰንን ሞት ደንብዬ በመስናዜ ነው አግኛለሁ ከተናገራችሁ በኋላ ከጆናተን ድምብልቢ ጋር በሄድን ፋሚን ብላችኋል። የሠራ በሄድን ፋሚን አይደለም፣ ጆናተን ድምብልቢ ያለው ቢአንነውን ፋሚን ነው። ስታስተካክሉት ስታስተካክሉት አይ ሬዲዮ መጽሄቶች አሉ አሉላና፣ አዲሱ ብዙ ጊዜ ሬዲዮ መጽሄታችሁ በጣም ጥራቱን የጠበቀና በጣም ጊዜ ሁልጊዜ አዲስ አስተማሪና በጣም ውብ የሆነ ፕሮግራም ነው። ግን እኔ በጣም ሁልጊዜ የሚያሳዝነኝ በማንኛውም ቃለ መጠይቅ ላይ የማይሆን ቃል እንግሊዝኛ ቃል ይደነገራል። ለምሳሌ ስለ መስፍን ሲናገር ወንድም ዬው አቶ ቢኒያም ሾኪንግ ይላል። አማርኛው ሾኪንግ ስትል ጆሮህ የተሳሳትነው እንጂ መስለው ሾኪንግ አስደንጋጭ መሆኑን ሰው አይረዳውም እና ሁለተኛ ደግሞ ለዘጠና ሚሊዮን ውስጥ ወይ ደግሞ ሀምሳ ስልሳ ሚሊዮን ሰባ ሚሊዮን እንደሚሆን አማርኛ ተናጋሪ ውስጥ ወገዛው እንግዲህ የተለያዩ ሰው ይናገራል አማርኛ የተለያዩ የብሔር ቋንቋ ቢኖርም እንዴት ነው ሰው የሚረዳው? ሰው መጀመሪያ ሰዎቹ ቃለ መጠየቅ የሚደረግላቸው ሀሳባቸውን በሙሉ ሳይቀነስ ሳይጨመር ሕብረተሰቡ እንዲያገኘው ነው። እና እንግሊዝኛ መሀል ላይ ሲደነገር ሃሳቡን ይበትታል። ይ በበኩል አንዳንድ ሰዎች እንግሊዝኛ ያስጨምሩ ምንድነው ይህን ቃል ጠፍቶት ነው እያልኩ እንዲያውም ከመስማት በቃ፣ ስለዛ ስመራመር ጊዜውን ይፈጅብኛል። እና እናንተ ቪኦኤዎችም ሆነ ሌላ አማርኛ ፕሮግራም ውስጥ ምትሰሩ ሰዎች እባካችሁን ለአድማጫችሁ ቀደም ብላችሁ ቃለ መጠየቅ ከመጀመራችሁ ፊት አደራ ይሄ ህጋችን ነው እና የእንግሊዝኛ ቃል እንዳትጨምር እና አሁን አዲሱ ሞክረሃል ሾኪንግ የሚለውን አስደንጋጭ ብለ ነግረዋል። የልማድ ይሆን የስልጣኔ ይሆን ያለማወቅ ይሆን ግን እንዴት እንደሆን ጋም ይጋባ የሚያጋባ ነገር ና እባካችሁም። አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። የነጻ አስተያየት መቀበያ መስመሮቹ ከእናንተ ለእናንተ የተዘረጉ ናቸው። እንድትጠቀሙባቸው ነው የምናበረታታውስ የስልክ መስመሩን ለማስታወስ 202 2059942 የውስጥ መስመር 14 ደውሉ። መልእክቶቻችሁንም በተገደበላችሁ ሰዓት መጠን ወይም በዛ ልክ አኖሩ። ኢሜይል ለምትጠቀሙ አድራሻው ሆርን አት ቪኦኤ ኒውስ ዳት ካም ነው። ጻፉልን። በቪኦኤ አማሪክ የፌስቡክ አድራሻችንም ተነጋገሩ። አሁን የስቱዲዮ ሰዓታችን በኢትዮጵያ ከምሽቱ 3 ሰዓት ከ35 ደቂቃ መሆኑን ያመለክታል። ጥቂት ደቂቃዎች ያሉን ለመዝናኛ ቀጣዩን የኃይለ ኢየሱስ ግርማን ግሩም ዜማን ጋብዛችሁ Yeah. <muchas>

ኃይለ ኢየሱስ ግርማን እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው አጋማሽ ክፍለ ጊዜ ቅንብሮች ተሸጋግረናል። ቀዳሚው ሐኪምዎን ይጠይቁ ነው ሐኪሙን ይጠይቁ በዛሬው ዝግጅት የኩላሊት ጠጠር በመባል በሚታወቀው ህመም ሁኔታ ዙሪያ የተካሄደ የባለሙያ ትንታኔ ሁለተኛና የመጨረሻ ክፍል ቅንብር ይዞ ቀርቧል ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ህክምናው ላይ ትኩረት በማድረግ የጀመረው ፕሮግራም ለምሽቱም የህመሙን ከወዲሁ መከላከል የሚያስችሉ ዘዴዎችንና የህክምና አማራጮቹን ይፈትሻል ሙያዊ ማብራሪያ የሚሰጡን ዶክተር ተዋበ በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት በአትላንታ ከተማ በሚገኘው የፔድሞንት ሆስፒታል የኩላሊት ልዩ ህክምና ባለሙያ ናቸው። አሉላ ከበደ ነው አዘጋጅና አቅራቢው። ዶክተር ተዋበ በቀደመው ፕሮግራማችን በንጥልጥል ያሳደር ነውን አንድ ጥያቄ ላስቀድም። ይህ የኩላሊት ጠጠር እንዳይፈጠር ቀድሞውኑ ማድረግ የሚቻል ነገር አለ? አንድ ሰው በህይወት ዘይቤውን በአመጋገብ ልማዱ የኩላሊት ጠጠር እንዳይፈጠር ከወዲሁ ሊረዱ ይችላሉ የሚባሉ ዘዴዎች አሉ አሁን ይኖራሉ። በተለይ ብዙ ትኩረት ልሰጠው የምፈልገው ብዙ ውሃ መጠጣት በጣም በጣም አስፈላጊ መሆኑ እና በቀን ውስጥ ከሁለት እስከ ሶስት ሊትር የሚያህል ሽንት እንዲኖረን የሚያስችለንን ፈሳሽ መውሰድ ያስፈልገናል። በተለይም ደግሞ ትንሽ ሎሚ ውሃ ውስጥ ጨመቅ በማድረግ ሎሚነት ያለው ትንሽ ሲትሬት የተባለ ንጥረ ነገር ያለው ውሃ መጠጣት ኩላሊት ጠጠርን ለመከላከል ይረዳል። ሌሎች ነገሮች ደግሞ ላይ ጨው መቀነስ በቀን ውስጥ ከሁለት እስከ ሶስት ግራም ያልበለጠ ጨው መብላት ቢቻል ጥሩ ነው። ስጋ ለማብዛት በእኛ ኮሚኒቲ ውስጥ በጣም ብዙ ስጋ እንጠቀማለን። ያው የተወሰነ ስጋ ልምት ማድረግ አስፈላጊ ሊሆን ይችላል። በተለይ ኩላሊት ጠጠር ያለበት ሰው ስጋ ባያበዛ ጥሩ ነው። ሌላ አንዳንድ ኦክዘሌት የተባለ ንጥረ ነገር አለ ኩላሊት ጠጠር የሚያመጣ እሱን የሚያመጡ ምግቦችንም መቀነስ ያስፈልጋል። እንደ ሎስ ጎመን፣ ምናልባት ቀይ ስር፣ ስኳር ድንች የመሳሰሉት ነገሮች በጣም ሳይበዙ መጠቀም። እነኚህ ያልኳቸው ነገሮች ሁሉ ግን ውሀን ከመጠጣት የበለጠ ጥቅም የላቸው። ዋናው ፈሳሽ ነገርን በጣም ማብዛት ነው። ኮካኮላ ወነ ለስላሳ መጠጦች ነገሮችንም መቀነስ ያስፈልጋል። ለስላሳ መጠጦች ውስጥ የሚገኝ ፎስፎሪክ አሲድ የሚባል ነገር አለ። እሱ ንጥረ ነገር በሽንት ውስጥ ያለን ሲትሬት የተባለ ንጥረ ነገር ይቀንሳል። ባለፈው ስንነጋገር ሲትሬት እነኝህ ኩላሊት ጠጠሮች አብረው እንዳያያዙ የሚከለክል ነገር ነው ብለናል እና እሱን ይቀንሳል። ለስላሳ መጠጦች ውስጥ ያለው ንጥረ ነገር ለዛ ነው እነሱን ብዙ ሪኮመንድ ማናደርግ። ወደ ሕክምና አማራጮቹ ከማምራታችን በፊት የውሃን ጠቀሜታ ከሌሎች ጥረቶች ሁሉ ጎላ ያለ መሆን ጠቁመዋል እና አንድ ሰው በጤናማ አመጋገቡ በቀኑስ ሊወስድ የሚገባው የውሃ መጠን አለ። ምንድን ነው? በአማካይ አንድ ሰው ለኩላሊቱ ጤንነትም ሆነ አጠቃላይ ጤንነቱ ሊጠጣ ይበጃል የሚባለው መጠን ከሁለት እስከ ሶስት ሊትር በጣም ጥሩ የፈሳሽ መጠን ነው ብዬ አስባለሁ። ግን ያው የፈሳች የፈሳሽ ፍላጎታችን እንደምንኖርበት ሁኔታ ይለያያል። በረሃ ውስጥ የሚኖር ሰው ብዙ ፈሳሽ ሊያስፈልገው ይችላል፣ ምክንያቱም ብዙ ስለሚወጣው በላብም በተለያየ መልኩ ስለሚወጣው። ቀዝቀዝ አካባቢ ያለ ደግሞ ከዛ አነስ ያለ ሊያስፈልገው ይችላል። ግን ኦን አቨሬጅ ከሁለት እስከ ሶስት ሊትር አካባቢ መጠጣት ጥሩ ነው ብዬ አስባለሁ። የኩላሊት ጠጠር ያለባቸው ሰዎች በሽንታቸው መጠን ነው ከሁለት እስከ ሶስት ሊትር ማድረግ ያስፈልጋል። ያ ማለት ፈሳሹ ከዛ በላይ መልካም ምናልባትም ለዚህ ህመም የተጋለጡ ብቻ ሳይሆን ለዚህ ህመም መጋለጥ እድሉ ቢኖር ምን መደረግ አለበት የሚለውን የሚያሳስባቸው ጭምር የሚጠብቁት ጥያቄ ይመስለኛል መጀመሪያ የኩላሊት ጠጠር በህክምና መረዳት ይችላል ወይ ቀደም ብለው በጥንቃቄ ከገለጿቸው ሌላ ከሆነ የህክምና አማራጮቹ ምን ይመስላሉ አዎ በህክምና መረዳት ይቻላል ያው ኩላሊት ጠጠር ህመም በሚነሳበት ጊዜ በመጀመሪያ ህመሙን መቆጣጠር ነው የሚያስፈልገው። ህመሙን የሚቆጣጠርባቸው መድኃኒት የህመም ማስታገሻ መድኃኒቶች አሉ። ሁለተኛ ድንጋዩን ማስወጣት የሚያስችል ነገሮች አሉ። አንዳንድ የሽንት ቧንቧን በትንሹ ሲሆን ሰፋ የሚያደርጉ ጠጠሮች ማለፍ እንዲችሉ የሚያደርጉ መድኃኒቶች አሉ። ታምሱሎሲን ከናይፍዲፔን አይነት የመሳሰሉ መድኃኒቶች ሊረዱ ይችላሉ። ተጨማሪ ደግሞ ኢንትራቬነስ የሆነ በቬንስ እንዲገባ ፈሳሽ በመስጠት በውሃ አማካኝነት ጠጠሮችን ለመግፋት የሚያስችል ነገር ማድረግ እንችላለን። በህክምና ከህክምና ጋር ተያይዞ ወደፊት ድንጋዩ ተመልሶ እንዳይመጣ ደግሞ ማድረግ የምንችልባቸው አንዳንድ ነገሮች አሉ። የሽንቱን ኬሚስትሪ በመመርመር በማጥናት ምን አይነት ጠጠር ነው ይዘው ያለው ብለን በመለየት እንደ ጠጠሩ አይነት ለዛ የተገባን ትሪትመንት እናደርጋለን። ለምሳሌ ካልሲየም የበዛው ጠጠር ያለው ሰው ተያዛይድ የተባሉ ሽንት የሚያሸኑ መድኃኒቶች ሊረዱ ይችላሉ። ዩሪክ አሲድ የተባለ ጠጠር የበዛው ሰው ዩሪክ አሲድን በሰውነታችን ውስጥ የሚቀንሱ ወይም በቀላሉ እንዲወጣ የሚያደርጉ መድኃኒቶች ይኖራሉ። የሽንትን አሲድነት የሚቀይሩ መድኃኒቶችም እንዲሁ አሉ። እነሱም በዩሪንን ኬሚስትሪ የዩሪንን የሽንትን ኬሚስትሪ በመቀያየር ልናክም እንችላለን። እንደ ሎንግ ተርም ተመልሶ እንዳይመጣ እንዳይመጣ ድረስ መታከም ይችላል ነው የሚለ በቀዶ ሕክምናም ሌሎች አማራጮች ይኖራሉ። እንደ ድንጋዩ ትልቅነት መጠን የምንሰራቸው አንዳንድ ስራዎች ይኖራሉ። የመጀመሪያው ሾክ ዌቭ ሊቶትሪፕሲ ይባላል ድንጋይን የሚሰብር ዌቭ ወደ ድንጋዩ በመላክ ድንጋዩን ወደ ትንንሽ እንዲሆን የሚሰባብር ነገር ማለት ነው። ይሄ በጣም ብዛት የምንጠቀመው ነገር ነው። አልፎ አልፎ ደግሞ ኢሮቾስኮፒ የሚባል ነገር በትንሽ ካሜራ ወደ ውስጥ በመግባት እና በማየት ድንጋዩን በማየት ሌዘር ሊቶትሪፕስ የሚባል ነገር ድንጋዩን በሌዘር ሰባብሮ የማውጣት ዘዴ አለ። በጨረራ አማካኝነት በጨረራ አማካኝነት በጨረራ አማካኝነት ማፍረት። አንዳንድ ደግሞ በጣም ትልቅ ድንጋዮች ወይም በጣም ብዙ ድንጋዮች ሲኖሩ ፐርኩቴኒስ ሊቶቶሚ የሚባል ፖስቸር አለ። በቆዳ ውስጥ በማለፍ ወደ ኩላሊት ሄዶ በኦልሞስት እንደ ቫኪዩም መሳብ ፈጠሮቹን ማለት ነው። ለየት ያለ ቲዩብ የሚገባ አለ። በዛ መሳብ ይደረጋል። ከዛም ተጨማሪ ካስፈለገው ኦፕን ሰርጀሪ ሙሉ በሙሉ መክፈትም ሊኖር ይችላል። ግሩም ነው። እንግዲህ ሆድ ዕቃን ከፍቶ በቀጥታ ጠጠሮችን እስከ ማውጣት ድረስ የሚዘልቁ በርከት ያሉ የሕክምና አማራጮች መኖራቸውን ለመከላከልም የሚረዱትን ዘዴዎች ጨምረው አስረድተውናል። በሌላ ፕሮግራም መሰል ጥያቄ ይዘን እንደምናገኘው ተስፋ አድርጋለሁ። ዶክተር ተዋበ ከበደ ለጊዜው አመሰግናለሁ። ጊዜ ርስትልኝ አመሰግናለሁ አሉና አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በድጋሜ መልካም ምሽት በመመኘት አብራችን ቆዩ እንላለን። ዓለም አቀፉ ኅብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት ሀገሮች ስደተኞች ላይ ተጽዕኖ ማሳደሩን አንድ የዩኤንኤችሲአር ቃል አቀባይ ተናግረዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ እንደተናገሩት ሀገሪቱ ከሁለት መቶ ሺህ በላይ ስደተኞችን በተለያዩ ካምፖች እያስተናገደች ነው። ዓለም አቀፍ የስደተኞች ቀንም ከነዚህ የስደተኞች ካምፕ አንዱ በሆነው አሶሳ አካባቢ በሚገኝ ካምፕ ተከብሯል። አቶ ክሱትን በስልክ ያነጋገራቸው እስክንድር ፍሬው ነው። በኢትዮጵያ ያሉ የጎረቤት ሀገራት ስደተኞች ቁጥር እንዴት እየጨመረ እንደመጣ በማብራራት ይጀምራሉ አቶ ክሱት። እንግዲህ የአውሮፓውያኑና በአጠቃላይም የዓለም አቀፉ ሕብረተሰብ ትኩረት ወደ ሶሪያ መሄዱ እየተነገረ ነው። ኢትዮጵያን የመሳሰሉ አገራት ስደተኞችን ለማስተናገድ በሚያደርጉት ጥረት ላይ ይህ ምን ዓይነት ተጽዕኖ እያሳደረ ነው? ተጽዕኖ ውስጥ ከወዲሁ እየታየ ነው ወይ? እየታየ ነው። በጣም ግልጽ የሆነ ነው። ሪሶርሶቹም ወደዛ እየሄዱ ነው። እንደውም አንድ ጊዜ የኛ የሀይ ኮሚሽነራችን የሶሪያ ጉዳይ በስፔሻል በጀት ቢታይልኝ ይቻላል ብለው የጠየቁበት ጊዜም ነበር። በተለየ በጀት በተለየ በጀት። ምክንያቱም ከዩኒክሲያር ከዛው ፖት ላይ ከሚገባው በጀት ነው ለሶሪያ የሚሄደውና በተለየ እሱ በተለየ ከታየ ዩኒክሲያር ለምሳሌ በአለም ደረጃ ሶስት ቢሊዮን ከሆነ በጀቱ ሲሪያን ለብቻው ለይተን ው ሌሎቹ ያው ሶስት ሚሊዮን የሚበቃ ከሆነ እሱን ስጡን የሚል ጥያቄ ያቅርበው ነበር። ተቀጣይነት ያገኘ አይመስለኝም። ስለዚህ አብዛኛው ሪሶርስ ወደዛ ይሄዳል። ረጂዎቻችንም በተለይ እነዚህ ትራዲሽናል ዶነርስ የሚባሉት የተወሰኑት ናቸው። መመደብ ከሚችሉት በላይ መመደብ አይችሉም። ስለዚህ ትኩረቱ ወደዛ ሲሄድ፣ እዚህ ወደኛው አካባቢ የስደተኛ ቁጥር እየጨመረ ሲሄድ፣ ሎጂካሊ ሪሶርሱን መጨመር ሲገባው ሪሶርስ ግን እየቀነሰ ነው የሚሄደው። በአምና እና በዘንድሮ ራሱ ያየ እንደሆነ አምና ከዘንድሮ ካለም የስደተኛ ቁጥር ያነሰ ነው የነበረው ግን ያምና በጀታችን ይሻል ነበር ከዘንድሮ። እና ተጽእኖው ይታይ ነገር ነው። በጣም ከባድ ጫና እያሳደረ ነው። ኢትዮጵያን በመሳሰሉ ታዳጊ ሀገሮች ላይ ትልቅ ጫና እያሳደረ ነው። ጫናው ጫናው በምን ይገለጻል? አቶ ክሱት፣ እስቲ ምሳሌዎችን ንገሩን። እንዲህ ማድረግ ሲኖርብን በበጀት ምክንያት፣ በበጀት እጥረት አላደረግ ነው የሚሉት። ለምሳሌ አምና ከሰባት መቶ ሺህም አነስ የሚል የስደተኛ ቁጥር ነው የነበረው በሁለት ሺ አምስት ያኔ በጀታችን አጠቃላይ እንግዲህ በጀት ስናወጣ ስደተኞችን እናማክራለን አሰስ እናደርጋለን፣ ኒዳቸው ምንድን ነው እንላለን። በዛ የተመሰረተ በጀት ነው ሶስት መቶ አስራ ስምንት ሚሊዮን ዩኤስ ዶላርስ ነበር አምና የጠየቅነው። እርግጥ ከዛም የተገኘው በጣም በጣም ከግማሽ የሚያነሰ ነው። ወደ ሰላሳ ስድስት በመቶ ነው የተገኘው። ነገር ግን ያ በጀት እውነትም ሚድስ ቤዝድ በጀት ነው። ከተገኘ ዶኖሮች የሚሰጡን ከሆነ በዛው ይጠበቅላቸው ተብለው በዩንኤክሲያር ተፈቅዶ ይዘነው ነበር። ዘንድሮ ቁጥሩ አሁን ቅድም እንዳልኩ ወደ ሰባት መቶ ሰላሳ ስምንት ደርሷል። የዘንድሮ በጀታችን ግን ከአምና አርባ ሚሊዮን ዶላር አካባቢ ያንሳል። ተፈቀደው ዩንኤክሲያር ራሱ የፈቀደው ምን ማለት ነው? በፍላጎታቸው መሰረት በበጀትም አይቻልም። በቃ ባለ በሪሶርሱ ነው እንጂ በፍላጎት ቤዝድ መሆን የለበትም ነው። ስለዚህ ሪሶርስ እያነሰ ሲሄድ ቁጥሩን ቢጨምርም ባይጨምርም ያለውን ሪሶርስ የማካፈል ነገር ነው የሚሆነው ከዩኒክሴር አንጻር። ስለዚህ ተጽዕኖው በጣም ግልጽና ትንሽ ጎጂ ነው የሚሆነው። ይሄ ማለት ምን ማለት ነው? የፈለግነው የጠየቅነውን ነገር ካላገኘን ትኩረታችን ህይወት አድን ላይ ብቻ መረባረብ ነው የሚሆነው ህይወታ ድን ላይ ተረባረበ። ህጻናት ትምህርት ቤት ካልሄዱ፣ ወጣቶችም እንደዚሁ የተለያዩ የሙያ ቮኬሽናል እስኪ ካላገኙ እዚሁ ካምፕ ውስጥ ቁጭ ብለው በሚውሉበት ጊዜ ሌላ ነገር መጥፎ ነገር እያሰቡ ነው የሚውሉት። ና ለመጥፎ ነገር ተጋላጅነታቸውም እየጨመረ ነው የሚሄድ። ደቡብ ሱዳን ውስጥ የተፈጠረው ግጭት ነው ኢትዮጵያ ለምታስተናግዳቸው ስደተኞች፣ የጎረቤት ሀገር ስደተኞች ቁጥር መጨመር ምክንያት የሆነው ብለውኛል። ቀደም ሲል አሁን በደቡብ ሱዳን ያለው የፖለቲካ ሁኔታ ወደ ሽግግር መንግሥት ማምራቱ ተስፋ ሰጪ ሁኔታዎችን መታየታቸው ምናልባት ቁጥሩን በአጭር ጊዜ ውስጥ ይቀንሰዋል ብላችሁ ተስፋ ታደርጋላችሁ። ምንድን ነው በእናንተ በኩል ያለው ግምገማ? እርግጥ ቀንሶታል፣ በተጨባጭም ቀንሶታል። አሁን ከደቡብ ሱዳን የሚመጣው የስደተኛ ቁጥር ምናልባትም በሁለት ሺ አስራ አራት በአንድ ቀን ይመጣ ከነበረው ያነሰ ነው፣ ባንድ ወር ሚመጣው። አሁን ጦርነቶቹ እዚህም እዛም የመቆማቸው ነገር ቁጥሩ ላይ በጣም ተጨባጭ የሆነ ለውጥ አሳይተዋል። ይሄ ጥሩ ነገር ነው። ነገር ግን ዘላቂ መሆን አለበት። እምነታችን አሁን በጀመሩት መሰረት የዩኒቲ ገቨርንመንቱ ጠንክሮ ሀገሪቷን አንድ አድርጎ፣ ምናልባትም ከድርቅ ጋር በተያያዘ ስደተኞች እንዳይመጡ እየተሰጋ ያለውም ዓለም አቀፍ ህብረተሰቡ እዛው እንዳሉ ሳይፈናቀሉ የማገዝ ሁኔታዎች ካሉ ቁጥሩ በተከታታይ እየቀነሰ ይሄዳል፣ ምልህ ያለ ነው። ቅድም ጠቃቅሰዋቸዋል። ስደተኞችን የሚያስተናግዱ ሀገራት የሚያጋጥሟቸውን ፈተናዎች፣ ግጭትን ጠቅሰው ነበር። ሶ ለምሳሌ ያህል ግጭት ሲባል አሁን በቅርቡ በጋምቤላ በሚገኘው የጃዊ የስደተኞች ካምፕ የተከሰተው ቀድሞ ወደ አይምሮ ይመጣል፣ የቅርብ ጊዜም ስለሆነ ማለት ነው። አንደኛ አሁን በዚያ ካምፕ ውስጥ ያለው ሁኔታ ምን ይመስላል? እንደዚህ አይነት ግጭቶችስ የዩኤንኤችሲአርን እንቅስቃሴ ምን አይነት አሉታዊ ተጽዕኖ እያሳደሩ ነው በእናንተ እንቅስቃሴ ላይ እንግዲህ እስክንድር እንደሚታወቀው ጋምቤላ ላይ ተፈጥሮ የነበረው ግጭት አጋጣሚ ሆነው ከሌሎች ግጭቶች ጋር በተከሰቱበት አጋጣሚ ስለነበረ የስደተኛ ና የኢትዮጵያውያን ጎራ የለየ ግጭት መስሎ ነበረ ነገር ግን እዛ የተፈጠረው ምንድን ነው አጋጣሚ ሆነው መኪና አደጋ ተከሰተ መኪናውን ይነዳው የነበረው ኢትዮጵያዊ ነው ስለዚህ እዛ ጋር ትንሽ ስሜታቸው የተነካ የተወሰኑ ስደተኞች እሱን የሚመስሉ ሰዎች እሱ ሸሽቶ ስለሄደ እሱን የሚመስሉ ሰዎች አታክ ማድረግ ጀመሩ። ከዛ በኋላ ሌሎችም ሄደው ካምፕ ላይ ሬቨንጅ ካላደረግን አሉ። ብቻ ቆመ የበቀል እርምጃ ካልወሰድን አሉ። አዎ፣ እርምጃ ካልወሰድን አሉ። በአጋጣሚ ከግማሽ ሰዓት ከአንድ ሰዓት በኋላ አስፈላጊው ኃይል ጭማሪ ተደርጎ እነሱም እንዲገጡና እንዲቆም ተደርጓል። በዛ ሁኔታ ላይ እጃቸው ያለበት ሰዎች ከሌላ ሳይሆን ከስደተኞቹ በሚመጣ ጥቆማ ነበረ ያዙ። ወደ ሀምሳ አንድ ሀምሳ ሁለት አካባቢ ሰዎች ተይዘዋል። ረፊጆች እና ጠቋሚዎቹ ራሳቸው ስደተኞቹ ነበሩ። ምክንያቱ ይህ የሚያሳየው ምንድን ነው? የስደተኞቹ ፍላጎት አይደለም። የተወሰኑ ሰዎች የቀሰቀሱት ችግር ነበረ። እነሱም ተለቅመው ተይዘዋል። ሕጋዊ ሂደቱ ላይ እየተደረገ ያለው ነገር ግን ስጋቱ አንድ ቀን እንደዚህ አይነት ነገር ሊፈጠር እሱ ቢደገም ምን ሊፈጠር ይችላል የሚል ስጋትን ያሳድራል። የሰብአዊ እርዳታ ሰራተኞችም እንደዚህ አይነት ሁኔታ ሊሰሩ ስለማይችሉ ሚድል የነበረ ካምፑን ለቀው የወጡ ከተረጋጋ በኋላ ወደ ሶስት፣ አራት ቀን እስከ ሳምንት የወሰደበት ጊዜ ያለ ተረጋግቶ ሰራተኞች ወደ ስራ እስኪመለሱ ድረስ በመሀል እናቶች፣ አጥቢ እናቶች ሊጎዱ ይችላሉ። ምክንያቱም የሰብአዊ እርዳታ ሰራተኞች ስራ ላይ ከሌሉ እርዳታ የሚሰጣቸውም አካል አይኖርም። ደግነቱ ትንሽ የስደተኞች አወጋገርም ስላሉ በእነሱ በኩል በሪ ሞት በስልክ የጋይድ እየተደረገ እንደዚህ አርጋችሁ ለእንደዚህ እንደዚህ ስጡ እየተባለ የከፋ አደጋ ሳይደርስ በቁጥጥር ስር ሊውል ችሏል። ስለዚህ ለዚህ ሁሉ መፍትሄው የሚሆነው አንደኛ የአለም አቀፍ ህብረተሰብ ለስደት የሚደረጉ ነገሮችን ለፖለቲካ ፍላጎትና ውሳኔ ለማቆም ጥረት መደረግ አለበት። አሁን የኔክሲያር በዚህ አመት ትልቅ ጥሪ እያቀረበን ያለው በአለም አቀፍ ደረጃ ፊርማ ፔቲሽን አዘጋጅቷል። የአለም መንግስታት የሚገባቸውን መወጣት አለባቸው። አንደኛ ሲኤውን የማስወገድ ሁለተኛ ደግሞ ስደተኞች መፈናቀናቸው ካልቀረ በየሀገሩ ባሉበት ሁኔታ ልጆች ትምህርት እንዲያገኙ፣ ስደተኞቹም ጊዜያውን ቢሆን ሰላም የሰፈነበትና ሰው በሚገባ አይነት ኑሮ አያያዝ እንዲያዙ የመሳሰሉት ጥያቄዎች እየቀረቡ ነው ያሉት። ስለዚህ መፍትሄው ስደተኝነት የሚከስቱ ነገሮች ላይ ትኩረት ሰጥቶ የፖለቲካ ፍላጎት ጠንክሮ እንዲፈቱ የማድረግ ነገር ላይ ነው የሚሆነው። አቶ ክሱት ገብረ እግዚአብሔር በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ፣ በጣም ነው የማመሰግነው ስለ ጊዜዎት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የፕሮግራም ማሳሰቢያ በተለይ በኦሮሚያ ክልል በአጠቃላይ በመላ ኢትዮጵያ በተፈጠረው የሰብአዊ መብት ጥሰት ዙሪያ የኢትዮጵያው የሰብአዊ መብት ኮሚሽን ባለፈው ሳምንት አንድ ሪፖርት አውጥቶ ወዲያው ደግሞ ዓለም አቀፉ የሰብአዊ መብት ተሟጋች ቡድን ሂዩማን ራይትስ ዎች ዝርዝር ሪፖርት አውጥቷል። ሁለቱ ሪፖርቶች አይጣጣሙም፣ እርስ በርስ ይጋጫሉ። የጥያቄው መልስ ዝግጅታችን ታዲያ በሁለቱም ወገኖች ያሉ ባለሙያዎችን አቅርቦ ውይይት ከአድማጮችም መልስ ለጥያቄያቸው እንዲሰጥ ያደርጋል። ዝግጅቱ የሚቀረጸው የፊታችን ሐሙስ ሰኔ 16 2008 በኢትዮጵያ ሰዓት ከሰዓት በኋላ በ11 ሰዓት ወይም እዚህ በዋሽንግተን አካባቢ ከጠዋቱ 4 ሰዓት ወይም 10 ሰዓት ኤኤም እንደሚባለው ይሆናል። አስታውሱ ሐሙስ ዕለት ነው የምንቀርጸው። ከዛ በፊት ጥያቄዎቻችሁን ላኩ። ጥያቄዎቻችሁን ቤትም ስፍራ ያላችሁ እስከ ነገ ማታ ባለው ጊዜ ላኩልን። ጥያቄዎቻችሁን በቀጥታ ለማቅረብ የምትፈልጉ የስልክ ቁጥሮቻችሁን ኢሜይል አድርጉልን። የእኛ የስልክ ቁጥር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ነው። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ካም ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ አለን። ለጥያቄው መልስ አድማጮች ዝግጅታችን ለጥቂት ደቂቃዎች እስከ አራት ሰዓት ማለት ነው ይቀጥላል። ከእናንተ ከደረሱን አስተያየቶች ለዚች ሰዓት የምትበቃ አንድ አጭር አስተያየታለች። ሰላም ጤና ይስጥልኝ። የአሜሪካ ድምፅ የአማርኛው ዝግጅት ክፍል፣ በትናንትና ዝግጅታችሁ ኢትዮጵያ የሚገኘው ዘጋቢያችሁ እስክንድር ፍሬው አቶ ክሱት ገብረ እግዚአብሔር የተባሉ የስደተኞች ጉዳይ ባለስልጣን አለመልልስ ሲያደርግ እጅግ ተመስጬ ተደምሜ ተገርሜ አጣመጥኩ። እናም የሱዳን የሶማሊያና የኤርትራ ስደተኞችን ኢትዮጵያ እንደምታስተናግድ በዝርዝር ገለጡ። ማስተናገድስ ባህላችን ነበር፣ የዛሬውን አያድግና። ነገር ግን እውነቱ በሰብአዊነት ላይ የተመሰረተ ያለሆኑ የአደባባይ ሚስጥር ነው። እንግዲያው ኢትዮጵያውያን ህልውናቸውን አጥተው በአለም ሲበተኑ፣ ውቅያኖስ ውስጥ ሰጥመው ሲቀሩ፣ በመላው አለም በየእስር ቤቱ ሲወረወሩ ዋቢ ይሆን ዘንድ በቅርቡ ታንዛኒያና ኬንያ ኢትዮጵያውያን ስደተኞችን እንደ ዕቃ መሬቴ ላይ ለምን ሲነታረፉባቸው፣ የማይታደግ የስደተኞች ጉዳይ የራሷ ሲያርባት የሰው ታማስላለች እንዲሉ ምን ነው የራሳችሁን ዜጎች ከሰብአዊ ፍጡር ሳትቆጥሩ ለሌሎች ዜጎች አዛኝ ሆናችሁ። አመሰግናለሁ። መራተ ይቅርታ በቴክኒክ ስህተት ነው የተደገመ አስተያየት ነው። ለማንኛውም ስለ አስተያየቱ በድጋሚ እናመሰግናለን። አጠር ያለ ዜና ያላሰማችሁ ደቡብ አፍሪካ እንደ አውሮፓ አቆጣጠር ለመጪው ነሐሴ ሶስት ቀን ካቀደችው የማዘጋጃ ቤት ምርጫ አስቀድሞ በመላ አገሪቱ ተቃውሞ አዘል ቅስቀሳ እየተካሄደ ነው። ተንታኞች እንደሚሉት አድሎ፣ የኢኮኖሚ ማሽቆልቆልና በኤኤንሲ አመራር አለመርካት ዋና ዋናዎቹ የተቃውሞ መነሻዎች ናቸው ተብሏል። የተባበሩት መንግስታትና ሌሎች ተባባሪ ድርጅቶች ባወጡት የጋራ ግምገማ አብዛኛው የየመን ሕዝብ ለከፋ የምግብ እጥረት ተጋልጧል። የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበነን ደህና ደሩ። የትግርኛው ፕሮግራም ይቀጥላል።